የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ቅዳሜ ሰኔ 18 2014 ዓ ም ምሽት ዝግጅታችን ጀመረ። 13 በነሱ 13 እስከሚገልጽበት ድረስ ሰራተኛው ምንም የሚያውቀው ኢንፎርሜሽን የለውም። የተለጠፈው ነገር በጅምላ መሆኑ አካሄድ አይመስለኝም። ኢትዮጵያ፣ አሜሪካ ለአፍሪካ ሀገሮች ከሰጠችው ከቀረጥ ነጻ ተጠቃሚነት እድል ከአጎዋ የምታገኘው ድጋፍ በመቋረጡ ከስራ የተቀነሱ ሰራተኞችን ድምፅ ነው የሰማችሁት። ሙሉ ዝግጅት በምሽቱ ይቀርባል። በዚህ ሳምንት ታስቦ የዋለውን የዓለም የስደተኞች ቀን ምክንያት በማድረግ ስደትና መፈናቀልን የተመለከቱ ቅንብሮች ስናቀርብላችሁ ቆይተናል። ዛሬም በርከት ያሉ ዝግጅቶችን አሰናድተናል። ሰላም ጤና ያስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች? የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን፣ የማስተናግዳችሁ ቆንጅ ይታየነኝ። የዓለም ዜና ይቀድማል። አብራችሁን እንድታመሹ በአክብሮት እንጋብዛለን። ጤና ይስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአፍሪቃ በህዝቧ ቁጥር ከፍተኛነት በሁለተኛ ላይ በምትገኘው ኢትዮጵያ በተቀሰቀሰ በማንነት ላይ የተነጣጠረ ጥቃት በመቶዎች የሚቆጠሩ የአማራ ተወላጆች በአንድ መንደርና አካባቢው ጭፍጨፋ ተፈጽሞባቸዋል ያለው የአሶሽየትድ ፕሬስ ዘገባ የኢትዮጵያ ፌዴራል መንግስት ለምን ዜጎችን ከዚህን መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ እንደተጋቡ ነው አለ። በዩናይትድ ስቴትስ የሚገኘው የአማራ ማህበር በጥቃቶቹ 53 ንጹሐን ዜጎች መገደላቸውንና አሁንም አስከሬኖች እየተገኙ መሆናቸውን መናገሩን አመልክቷል። ከጥቃቱ የተረፉ ሰዎች የአካባቢውን ባለሥልጣናት ካስጠነቀቁም በኋላ ደም እንደ ጎርፍ መፍሰሱ ግን አልቀረም ሲሉ ለአሶሺየትድ ፕሬስ መግለጻቸውን ጠቁመዋል። የዩናይት ስቴትስ ጠቅላይ ፍርድ ቤት ያሳለፈውን ለ50 ዓመታት ያህል ሲሰራበት የነበረውን ፅንስን የማቋረጥ ህገ መንግስታዊ መብት የቀለበሰ ውሳኔ በመቃወም በርካታ ሰዎች ትላንት አርብ በተለያዩ የዩናይት ስቴትስ ከተሞች አደባባይ ወጥተዋል። የጠቅላይ ፍርድ ቤቱ ውሳኔ በመጀመሪያው የእርግዝና ደረጃ ላይ የሚገኙ ሴቶች ፅንስ የማስወረድ መብት እንዳላቸው የሚያረጋግጠውንና የሮና የዌድ ጉዳይ በሚል መጠሪያ የሚታወቀውን እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ ም የተደረሰ ውሳኔ በመቀልበስ ግዛቶች በመሰላቸው መንገድ እንዲወስኑ የሚፈቅድ ነው። የችሎቱን ውሳኔ ተከትሎም ከፍተኛ ቁጥር ያላቸው ሰዎች በኒውዮርክ፣ በአትላንታ፣ በዲትሮይት፣ በሎስ አንጀለስ እና እንዲሁም በሌሎች በርካታ ከተሞች ለተቃውሞ አደባባይ ወጥተዋል። በአይዋ ክፍለ ግዛት ሴዳር ራፒድስ አንድ ሰው በተቃውሞ ሰልፍ ወቅት በጭነት መኪና ተገኝቷል። ሆኖም የደረሰበት ጉዳት ቀላል መሆኑን ፖሊስ አመልክቷል። በኒውዮርክ በመቶዎች የተቆጠሩ ተቃዋሚዎች የሮ ጉዳይ ተቀለበሰ፣ የማይሆን ነገር፣ እናም የፅንስ መቋረጥ መብትን ለማስከበር ተነሱ ሲሉ የተቃውሞ ድምፆችን አሰምተዋል። በዋሽንግተን ዲሲም ችሎቱ ትላንት አርብ ውሳኔውን ይፋ ካደረገ በኋላ የጽንስ ማቋረጥ መብት ደጋፊዎችም ተቃዋሚዎችም በተመሳሳይ ከጠቅላይ ፍርድ ቤቱ ህንፃ ውጪ በብዛት ተሰብስበው ታይተዋል። ዛሬና ነገ በሚካሄዱት ተመሳሳይ ሰልፎችም አደባባይ ወጥቶ ድምፁን የሚያሰማው ህዝብ ቁጥር በብዛት ይጨምራል ተብሎ ይጠበቃል። በዩናይት ስቴትስ ምክር ቤት የቀደመውን የ1973 ውሳኔ ከሚደግፈው የዲሞክራት ፓርቲ ወገን የሆኑ ህግ አውጪዎች ያሉበት ቡድን ከምክር ቤቱ ደጃፍ የፅንስ ማቋረጥ መብት መቀልበሱን ለመቃወም የወጣውን ህዝብ አነጋግረዋል። በስፍራው ከተገኙት የምክር ቤት አባላት አንዷ የሆኑት ብርቱ ተራማጅ ሀሳቦችን በማቀንቀን የሚታወቁት አሌግዛንድሪያ ኦካዚዮ ኮርቴስ ጎዳናውን አጥልቅልቁት የሚለውን የመፈክር ድምፅ አሰምተዋል። የፅንስ መቋረጥ መብት ተቃዋሚዎች በበኩላቸው የችሎቱን ብይን ተከትሎ ደስታቸውን በዳንስ በሙዚቃና ሮ ደህናሁን የሚል መፈክር ሲያሰሙ ውለዋል። በተያያዘ ዜና የዋሽንግተን ዲሲዋ ከንቲባ ሙሪየል ባውዘር ህዝቡ የአገሪቱ የመጀመሪያ ሕግ የሚባለውን ያለማንም ጣልቃ ገብነት የንግግር ነጻነት መብቱን ተጠቅሞ በሰላማዊ መንገድ አደባባይ ወጥቶ ሀሳቡን መግለጽ ይችል ዘንድ የከተማይቱ ፖሊስ አዛዥ ከፌዴራል ባለስልጣናት ጋር እየሰሩ መሆናቸውን ተናግረዋል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደንም በትላንትናው ዕለት አሜሪካውያን የጠቅላይ ፍርድ ቤቱን ውሳኔ አስመልክቶ አደባባይ ወጥተው የሚያደርጉት የተቃውሞ ሰልፍ ሰላማዊ ሆኖ እንዲዘልቅ ሲሉ አሳስበዋል። ይህ በእንዲህ እንዳለ የጠቅላይ ፍርድ ቤት ውሳኔ ቢያንስ በ13 የዩናይት ስቴትስ ግዛቶች ያሉ የጸረ ጽንስ ማስወረድ ህጎችን ስራ ላይ እንዲውሉ ያንቀሳቅሳቸዋል ተብሏል። ጽንስ የማስወረድን መብት የሚያግድ ወይም እንዲያበቃ የሚያደርጉ ህጎች ያሏቸው 13ቱ ግዛቶች አርካንሳስ፣ አይዳሆ፣ ኬንታኪ፣ ሉዊዚያና፣ ሚሲሲፒ፣ ሚዙሪ፣ ሰሜን ዳኮታ፣ ኦክላሆማ፣ ደቡብ ዳኮታ፣ ቴኔሲ፣ ቴክሳስ፣ ዩታ እና ዋዮሚንግ ናቸው። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ጣቢያ የሚተላለፈውን ስርጭት ነው። የሶማሊያ ፓርላማ አዲሱን የጠቅላይ ሚኒስትር ሐምዛ አብዲ ባሬን ሹመታ ጸደቀ። ዛሬ ሞቃዲሾ ውስጥ በተካሄደው ስብሰባ ላይ የተገኙት ከሁለት መቶ በላይ የፓርላማ አባላት ራሳቸው የሕዝብ ተወካዮች ሸንጎ አባል የሆኑትን ባሬን በሙሉ ድምፅ ነው የደገፉት። ከፓርላማ ውሳኔ በኋላ ባሬ በተለይ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ሶማሊያን የገጠሟት ፈተናዎች ላይ በብቃት መስራት የሚያስችል መንግስት እንደሚያቋቁሙ ተናግረዋል። ባሬ አክለውም ቅድሚያ የሚሰጣቸውን እንደ ጸጥታ፣ ድርቁን ለመቋቋም የሚያስፈልግ ስራ እርቅና ልማትን ማራመድ የመሳሰሉ ቁልፍ ቁልፍ ስራዎች በብቃት የሚሰራ መንግስት አቋቁማለሁ ነው ያሉት። በኖርዌይ ከአሸባሪነት ጋር የተያያዘ ሳይሆን አይቀርም በተባለ ጥቃት የተጠረጠረ አንድ ሰው ተኩስ ከፍቶ ሁለት ሰዎችን ሲገድል ሌሎች 14 ማቁሰሉ ተዘገበ። ዋና ከተማይቱ ኦስሎ ላይ ሌሊቱን የተፈጸመው ይህ ጥቃት ከሽብርተኝነት ጋር የተያያዘ መሆን ያለመሆኑን ለማረጋገጥ በማጣራት ላይ መሆኑን የኖርዌይ ፖሊስ አስታውቋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። የዓለም ዜናውን አደመጥን። ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ፕሮግራማችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በፌስቡክ ገጻችንም አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ። ያለው ግምት ምንድን ነው? ከአንድ ዓመት በኋላ በርከት ያሉት የምዕራባውያን አገሮች ኢኮኖሚ ወደ ሪሴሽን ውስጥ እንደሚገባ ይገመታል። እና ኢኮኖሚ ሪሴሽን ውስጥ ከገባ በአሜሪካ፣ በካናዳ፣ በጀርመኒ የስራ ፈቱ ቁጥር ከጨመረ እነዚህ መንግስታት ለስደተኛ ሊያደርጉት የሚችሉት አስተዋጽኦ በዛው መጠን ይቀንሳል ማለት። የሚገርመው ደግሞ እነዚህን ስደተኞችም ሆነ ተፈናቃዮች ይዘው የሚገኙት ሰማንያ አምስት ከመቶ ገቢያቸው አነስተኛ እና መካከለኛ የሆኑ ሀገሮች ናቸው። ከዛ ውስጥ ደግሞ ዋና ዋና ሀገሮች ለምሳሌ ፓኪስታን ከአፍጋኒስታን እና በዛ ዙሪያ በኩል ያሉትን ትቀበላለች። ኮሎምቢያ በመካከለኛ አሜሪካ ውስጥ ያለውን፣ ቱርክ ደግሞ ከመካከለኛው ምስራቅ ያሉትን ከአፍሪካ ደግሞ ዩጋንዳ እና ከዛ ቀጥሎ ኢትዮጵያ። በካናዳ ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰር እና የትምህርት ክፍሉ ሊቀመንበር የሆኑትን ዶክተር ወርቁ አበራን እና ዋና መቀመጫውን እዚያው ካናዳ ያደረገውን ቺልድረን ቢሊቭ የተባለ ለሕፃናት ደህንነት የቆመ ድርጅት የዓለም አቀፍ ፕሮግራም ዲሬክተሩን ዶክተር ፈለቀ ታደለን ድምፅ ነው የሰማችሁት። በሳምንቱ መጀመሪያ የታሰበውን የስደተኞች ቀንን መነሻ በማድረግ የስደተኞችና የተፈናቃዮች እጣ በአዲሱ ዓለም በሚል ለተጀመረው ውይይት ቆየት ብለው ይመለሳሉ። ለምሽቱ ወደ ተሰናዳው ቀዳሚ ርዕስ ስናልፍ ኢትዮጵያ አሜሪካ ለአፍሪካ ሀገሮች ከሰጠችው ከቀረጥ ነጻ ተጠቃሚነት ዕድል ከአጎዋ የምታገኘው ድጋፍ ከወራት በፊት በመቋረጡ በሐዋሳ ኢንዱስትሪ ፓርክ በጨርቃጨርቅ ዘርፍ የተሰማራው ቤስት ኢንተርናሽናል የተባለው ኩባንያ ከ3ሺህ በላይ ሰራተኞችን እንደሚቀንስ ለተለያዩ ተቋማት በላከው ደብዳቤ አስታውቋል። እንደሚቀነሱ ከተነገራቸው ውስጥ አስተያየታቸውን ለአሜሪካ ድምፅ የሰጡ ሰራተኞች ኩባንያው ከህግ አግባብ ውጪ ካሳቸውን ሳይከፍል ሊያሰናብታቸው እንደሆነ ገልጸው ቅሬታቸውን አሰምተዋል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን የሐዋሳ ቅርንጫፍ በበኩሉ የሰራተኞችን መብትና ጥቅም ለማስከበር እየተደራደረ መሆኑን አስታውቋል። ሰሞኑን በአዲስ አበባ ከአሜሪካ ኤምበሲ ጉዳይ ፈጻሚ ከአምባሳደር ትሬሲ ጄከብሰን ጋር የተወያዩት የውጭ ጉዳይ ሚኒስትር ደኤታ አምባሳደር ተስፋዬ ይልማ ኢትዮጵያ ከአሜሪካ የምታገኘው ከቀረጥ ነጻ ድጋፍ መቋረጡ ያስከተለውን አሉታዊ ተጽዕኖ ገልጸውላቸው እንደገና እንደሚያጤኑት አምባሳደሯ ገልጸውላቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። በስት ኢንተርናሽናል ጨርቃጨርቅ ኃላፊነቱ የተወሰነ የግል ኩባንያ እንደ አውሮፓ የቀን አቆጣጠር እስከ ነሐሴ መጨረሻ በሁለት ዙር ሶስት ሺህ ሰራተኞችን እንደሚቀንስ ይመለከታቸዋል ላላቸው ከአምስት በላይ ለሚሆኑ ለክልልና ለፌዴራል ተቋማት በደብዳቤ አስታውቋል። ላለፉት አራት ዓመት ከስድስት ወራት በኩባንያው መሠራቷን የተናገረችው ኤልሳቤጥ አየለ ሌሎች በፓርኩ የሚሰሩ ድርጅቶች ከዚህ በፊትም ሰራተኞችን መቀነሳቸውን ብናውቅም ኩባንያው ትርፋማና ብዙ ሰራተኞችን በመቅጠር እንዲሁም ምርቶችን ወደ ውጭ አገር በመላክ ተሸላሚ በመሆኑ ይህ ይመጣል ብለን አልጠበቅንም ነበር። ያላሰብነው ነገር ተፈጥሯል ብላለች። አሁን ባለበት ደረጃ ቤስት ያለው አራት ሺ አምስት መቶ ሰራተኛ ነው። ይህ አራት ሺ አምስት መቶ ሰራተኛ የስራ ተስፋ ላይ ብሎ እየሰራ የነበረ ሰራተኛ ነው። ማስታወቂያውን በ በአስራ ሶስት በእነሱ አስራ ሶስት እስከሚገልጽበት ድረስ ሰራተኛው ምንም የሚያውቀው ኢንፎርሜሽን የለው። ሰራተኛ መቀነስ ፈልጋለሁ ሁለት ሺ ሶስት መቶ ሰራተኞችን በመጀመሪያ ዙር ቀንሳለሁ፣ ስማችሁም እነዚህ እነዚህ ነው ብሎ የምከፍላችሁ ህጋዊውን መሰረት ባደረገ መንገድ ለሰራተኞች ከፍላሉ የሚለውን ማስታወቂያ ለጠፈ። እናውን ስም አደረገ። በድምፅ ሌላ አስተያየት የሰጠን የኩባንያው ሰራተኛ ዮናስ ኃይሉ ሰራተኞችን ለመቀነስ ድርጅቱ የወሰደው የሰራተኞችን መብት የጣሰ ነው ሲል ተቃውሞውን ገልጿል። አካሄዱ እዛ ጋር የተለጠፈው ስም ሊስት እና የተለጠፈላቸው የሰራተኛ ይሄን ያክል ይሰጣቸዋል የሚባለው እንደ ህገ መንግስቱ የተለጠፈው ነገር በጅምላ መሆኑ አካሄድ አይመስለኝም። ህጉም የሚለው ኖቲስ ፔሬድ ለሰራተኛው የሚሰጠው ኖቲስ ፔፐሩ ከእጁ ላይ ደርሶ ሁለት ወር ከተሰጠበት ቀን ጀምሮ ነው የሚቆጠረው። ነገር ግን እነሱ ምንድን ያደረጉት በጅምላ ነው የለጠፉት። ይህን በተመለከተ የአሜሪካ ድምፅ ምላሽ እንዲሰጡ በተደጋጋሚ ጊዜ ለኩባንያው ስራ አስኪያጅ ስልክ ቢደውልም ምላሽ ለመስጠት ፍቃደኛ ለመሆናቸውን ገልጿል። ይሁን እንጂ በሳቸው ስም ተፈርመው ለተለያዩ አካላት የተላከ ደብዳቤም ኩባንያው ሰራተኞችን የቀነሰው አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጥ ነጻ ተጠቃሚዎች እድል በመቋረጡና ኢትዮጵያ ውስጥ ጥሬ ዕቃ ውድ በመሆኑ ከቀረጥ ነጻ ምርት ከሚያቀርቡ ሌሎች ሀገራት ጋር መወዳደር ባለመቻሉ እንደሆነ አብራርቷል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን የሐዋሳ ቅርንጫፍ ኃላፊ አቶ ጫን ያለዋወቀ በበኩላቸው ኩባንያው ደብዳቤ ከላከላቸው ተቋማት ውስጥ አንዱ መሆኑን ገልጠው ማህበራቸው የሰራተኞችን መብትና ጥቅም ለማስከበር የተደራደረ እንደሆነም ለአሜሪካ ድምጽ ተናግረዋል። ላይ በዚህ በቅነሳ ምክንያት ለሚሰናበቱ ሰራተኞች ህግ የሚፈጥረውን ነገር በአጠቃላይ እና እንከፍላለን የሚል ስምምነት ላይ ተደርሷል። በተጨማሪም ደግሞ ከዛ በተጨማሪም መደረግ እንዳለባቸው አንዳንድ ነገሮች ላይ ተስማምተናል። እነዛ ስምምነቶች ግን መቋጫ አላገኙም። በአዲስ አበባ የአሜሪካ ኤምባሲ ጉዳይ ፈጻሚም ከአምባሳደር ትሬሲ ጃኮብሰን ጋር የተወያዩት የውጭ ጉዳይ ሚኒስትር ደኤታ አምባሳደር ተስፋዬ ይልማ ኢትዮጵያ አሜሪካ ለአፍሪካ ሀገራት ከሰጠችው ከቀረጥ ነጻ ተጠቃሚነት እድል መቀነሷ ያስከተለውን አሉታዊ ተጽዕኖ ገልጸውላቸዋል። ኢትዮጵያ በአገሪቱ ያለውን ግጭት ለማስቆም ያሳየችው አቋም አገራቸው ለአፍሪካ ሀገራት የምትሰጠውን የቀረጥ ነጻ ድጋፍ እንደገና ለማጤን አሳማኝ እርምጃ መሆኑን አምባሳደሩ አስታውቀዋል። ከሐዋሳ ኢንዱስትሪ ፓርክ ሰራተኞችን በመቀነስ በስቱ ኢንተርናሽናል የመጀመሪያው ኩባንያ ባይሆንም ፒቪኤች፣ እንዲሁም ኤፒክ ከ1200 በላይ ሰራተኞችን መቀነሳቸው ይታወሳል። በአመት 1 ቢሊዮን ዶላር የውጭ ምንዛሪ ያመጣል ተብሎ ከዓመታት በፊት የተገነባው የሐዋሳ ኢንዱስትሪ ፓርክ እንደ አውሮፓ የቀን አቆጣጠር በ2017 ዓመተ ምህረት ነበር ስራ የጀመረው በፓርኩ 19 የተለያዩ ዓለም አቀፍ አምራቾች እየሰሩ ሲሆን 35000 ሰራተኞችን እያሰራ እንደነበር ይታወቃል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም የቅዳሜ ምሽት ፕሮግራማችንን ስንቀጥል ድጋፍ የሚያስፈልጋቸው ከስደት ተመላሾች በቀጣዩ ዘገባ የምንመለከተው ይሆናል። መንግስት ከመካከለኛው ምስራቅ የመለሳቸው ዜጎች አሁንም ድጋፍ ስላላገኘን ኑሯችን በስጋት ውስጥ ነው ሲሉ የስደት ተመላሾች ለቪኦኤ ተናግረዋል። በኦሮሚያ ክልል ያሉ በቅርቡ ከሳዑዲ አረቢያ እንዲሁም ከሌሎች መካከለኛው ምስራቅ ሀገሮች የተመለሱት ኢትዮጵያውያን ወደ ሀገር መመለሳቸው መልካም ሆኖ ሳለ ቀጣይ ድጋፍ አለመኖሩ ግን ለኢኮኖሚና ለማህበራዊ ቀውስ ዳርጎናል ብለዋል። የኦሮሚያ የሰራተኛና ማህበራዊ ጉዳይ የተመላሾችን ሕይወት ወደ ቦታው ለመመለስ በጥረት ላይ መሆኑን ይገልጻል። ገልሞ ዳዊት ዝርዝሩን ይዟል። ወጣት ደንብራኑ ከሊባኖስ ሀገር ነው ከአራት ዓመት ቆይታ በኋላ ወደ ሀገሯ የተመለሰችው። ያው በደላላ ምናምን ሳይሆን በህጋዊ ነው የሄድኩት። አንድ ስምንት ወር ከሰራው በኋላ ከሴትዮዋ ጋር ብዙ መግባባት ምናምን ነገር አልቻልም። ያው ደሞዝ ምናምን መከልከል ምናምን፣ በቃ የሆነ ደሞዝ ወር ሲደርስ ልክ በቃ ደሞዝ ይደርሷለሁ ምናምን ስላት፣ ቆይ ተረጋቂ፣ ቆይ ሰጥሻለሁ ምናምን ነው እንጂ ሌላ እና እየተጠራቀመ ሄደ ብሩ እና በሳሳ ደግሞ ሊፈራኝ በጣም ከዛ ለጓደኞችም ምናምን አማከርኳቸው በጣም በቃ ሴትዮዋ በጣም ስራ እሰራለሁ ግን በቃ እዚህ ጋር እየሰራክ ደግሞ ብር ማግኘት ግዴታ ነው እና ብር እንደዚህ እያደረገችው ብር ምናምን አሰጠኝም ስላቸው፣ በቃ ለምን አጠፊ ምናምን ነገር ነው ያለ ጓደኞቼ። ዋላ ኔ ደግሞ መጥፋት በጣም ነው ያው ከምሰማውም አንጻር በጣም ነው የምፈራው። ኤደን በሕጋዊ መንገድ ከሄደችበት ቤት መጥፋት ቢያስፈራትም ክፍያ እያገኘች ስላልነበረ ወስና መውጣቷን ታብራራለች። ሰካሁም አምስተኛ ወር ስጨምር ሁለት መቶ ዶላር ነበር የሚከፍሉ እና አንድ ሺህ ሊሆን እና ብሩ ብር ሲበዛ ደግሞ እነሱ ያወዱ ብዙ ብር መስጠት አያወዱ ትንሽ ትንሽ ብር መስጠት የሚወዱት ከዛ ያንን ሳስብ በቃ መጥፋት አለብኝ ምናም ብዬ በቃ ወጣውኝ ማለት ነው። ከዛ ቤት ወጣው። ከዛ ከዛ በኋላ ያለው ህይወትም እንደውም በቃ ብዙ አልተመቸኝም። ከዛ ለአመት ያህል ስራ አልነበረኝም፣ ግን የሆኑ ነበሩ ጓደኞቼ ምናምን እንዲህ በሰው በሰው ማቃቸው እነሱ አስጠግተውኝ እነሱ ጋር ትንሽ ጊዜ ተቀመጥኩ። ከዛ በኋላ የሆነ ስራ አገኘው ምናምን ከዛ መስራት ጀመርኩኝ። ከዛ በስተ መጨረሻ ላይ ወደ ሶስት አመት ምናምን አካባቢ ሲሆን ለፖሊስ እጅን ሰጥቼ ብር ከፍዬ ምናምን እዛ ወደ ሀገር የመጣው ማለት ነው። ገመነ የሚደቅሶ ከሳውዲ አረቢያ ነበር፣ ወደ ሀገሯ በቅርብ ጊዜ የተመለሰችው ሀገር ሀረርጌ ከኬሳን ኬሳን ቀጣ ሙሬ ደምኔ ባህረ ርጌ በኩል በህገ ወጥ መንገድ አቋርጠን ነበር የሄድ ነው። ስሄድ ትንሽ ልጅ ነበርኩ። ስለ ስደት ግንዛቤም አልነበረኝም። ያው ከሀገር ያስኮበለለኝ ችግር ነው። እዛ ስደርስ ስራ የሚያስዝ ደላላ ነበረ። ደላላው ያስቀጠረኝ ቤት ሁለት ዓመት ነበር የሰራሁት። በሰራሁባቸው ሁለት ዓመታት ምንም ክፍያ አልተከፈለኝም። ከዛ እድሜን ከዚህ ከምጨርስ ብዬ ጠፍቼ ስወጣ በፖሊስ ተያዝኩ። ለአራት ወራትም ከእስር ቆይቼ ወደ ሀገር ቤት ተመለስኩ። ወጣት ገመኔ በሳውዲ እስር ቤት የነበረውን ሁኔታ እንዲህ ታስታውሳለች። ባኪ ገጭ ስቱ ኬሲፍ ጠበሜ ዳብቸ ከንኬቲ ሙጎሌን መኝታ ስለሌለ ለረዥም ጊዜ በመቆም እግራችን ይዝል ነበር። ምግብ ደግሞ እዚህ ሀገራችን ለውሻ ራሱ እንዲህ አይሰጥም። እዛ እስር ቤት ውስጥ የሚወልድ አለ፣ የሚሞትም አለ። የሆነ ቃል ብትተነፍስ ትመት አለ። በጣም አሰቃቂ ሁኔታ ውስጥ ነው የነበር ነው። ኤድንና ጓደኞቿ ከነበሩበት የስደት ህይወት ተታድገው ወደ አገር ቢመለሱም ሀገራችን ደርሰን የምገባንን ድጋፍ አላገኘንም ይላሉ። ከተመለስኩኝ በኋላ ቃሊቲ ተቀምጠናል ሀያ ቀን ያው ይገ መንግስት ነው ምናምን ብለው ሶስት ሺህ ብር ያው ሳሙና ምናምን ሻምፖዎች እና እንደዛ ነገር አድርገውልናል። ወደዚህ ወደ ስንበታተም ማለት ነው። ከዛ በተረፈ በቃ ይሄን ያለው ነገር እኛ ያስፈልገናል፣ ግን ያው ምንም ነገር አላገኘንም። ያለው ነገር የለም፣ እንትን ያለው ነገር የለም። deeggarsuu akka nu godhuun barbaanna qaama gara mootummaanis ta'e gara intini kanaatiinis ta'e jechuudha inni jechi መንግስት አሊያም ይህ የስልጠና አድል እየሰጠን ያለው ድርጅት ሁኔታዎቹን እንዲያመቻችልን እንፈልጋለን። ተሰደን የስደት ህይወት አይተናል። ወደዚያ ህይወት የመመለስ ሀሳብ የለኝም። መንግስት አስቦልን እንዳመጣን መፍትሄ እንዲሰጠን እንፈልጋለን። በጣም አጣብቂን ውስጥ ነን። ተምረን የሆነ ቦታ አልደረስንም። እንስራ ብለን የምንሰራበት ነገር የለንም። እንዴት ነው የምንሆነው? አጋር ኢትዮጵያ መንግስታዊ ያልሆነ የተራድኦ ተቋም ነው። ከተቋቋመ 17 ዓመት የሞላው ድርጅት በአማራ ክልል በአዲስ አበባና ና በኦሮሚያ ማዕከላትን ገንብቶ የስደት ተመላሾችን በተለያየ መንገድ በመደገፍ ላይ መሆኑን የድርጅቱ ስራ አስፈጻሚ ዶክተር አበራ አደባ ለቪኦኤ ተናግረዋል። ዳፌሳን በቆተኒ ክንፊራ ጀልቀፌ ኒያተሳኒ ጓቲሳኒ ዋንፈተን አንደኛ ማረፊያ እንሰጣቸዋለን፣ ምግብ፣ ልብስ፣ የንጽህና ቁሳቁሶች፣ የስነ ልቦና ምክር፣ እንደ የበሽታ ሁኔታ ወደ ሆስፒታልም ወስደን እናክማቸዋለን። በተጨማሪም የቴክኒክ እና ሙያ ስልጠና በሶስት አይነት እንሰጣቸዋለን። ተደራጅተው ለመጡት ደግሞ የስራ ፈጠራ ክህሎትን እያስተማርንን አሁን እዚህ ዱካን ባለው የድርጅቱ የቴክኒክና ሙያ ግቢ በመንግስት የተመረጡት ከስደት ተመላሾች በጸጉር ሙያ እንዲሁም በምግብ አዘገጃጀት ስልጠና በመውሰድ ላይ ናቸው። ወጣት ኤልሳቤጥ አበራ ከሰልጣኞች ውስጥ አንዷ ነች። ጸጉር የሰለጠን ያው እኔም ፍላጎቴ ነበረ፣ ሁለተኛ ከሀገር አልወጣም ብዬ ይህንን መስ የአጋር ኢትዮጵያ ስራ አስፈጻሚ ዶክተር አበራ አደባ መንግስት ከስደት ተመላሾች ህይወትን ለመለወጥ አሁንም በትኩረት መስራት አለበት ካሉ በኋላ በዚህ ዙሪያ የሚሰሩትን ግብረሰናይ ድርጅቶችንም ማበረታታት እንዳለበትም አስገንዝበዋል። አቶ ጌታቸው ጉዲሳ የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ባልደረባ ናቸው። በቅርብ ጊዜ ብቻ ከሳውዲ ከ12000 በላይ ዜጎች ወደ ክልሉ መመለሳቸውን ገልጸዋል። አቶ ጌታቸው ከስደት ተመላሾቹ ላነሱት ጥያቄ ምላሽ ሲሰጡ ናሞቶ ከነ ሰደርካ አነት ኒዋማኒ ወሊም መሪያታ መኒት ማል አካበር ባደኒፊ ረኮን ሳኒ ያደ እነዚህ ሰዎች በወረዳ ደረጃ ፍላጎቶቻቸው ይሰራል ቤተሰቦቻቸው ልጄ ይማርልኝ ካሉ ወደ ትምህርት ቢሮ እናመራቸዋለን የጤና ችግር ያለባቸውን በነጻ እንዲታከሙ የኢኮኖሚ ችግር ያለባቸውን ደግሞ ተደራጅተው ጉዳያቸው ወደ ሥራ ፈጠራ ቢሮ ተልኳል ሙ አቶ ጌታቸው ፍልሰተኞቹን የመመለሱ ስራ እየተካሄደ በመሆኑ አሁንም ተመላሾች ላነሱት ጥያቄ ሙሉ በሙሉ ምላሽ ለመስጠት ጊዜ ሊወስድ ይችላል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከዱከም ከተማ። ቀጥሎ የሚቀርበው ቅንብርም በስደተኞች ጉዳይ ላይ የሚያተኩር ነው። በኢትዮጵያ ያሉ የኤርትራ ስደተኞች ከሰብአዊ እርዳታና ከሌሎች አገልግሎቶች ጋር በተያያዘ የሚደርስባቸው ችግር አሳሳቢ እንደሆነ የኢትዮጵያ የሰብአዊ መብቶች ኮሚሽን ገልጿል። በኮሚሽኑ የስደተኞችና የተፈናቃዮች መብቶች የሥራ ክፍል ተጠባባቂ ዳይሬክተር የሆኑት እንጉዳይ መስቀሌ ከቪኦኤ ጋር ባደረጉት ቃለ መጠይቅ በትግራይ ክልል የነበሩት ካምፖች በጦርነቱ በመፍረሳቸው ከዚያ ተፈናቅለው አዲስ አበባ የገቡት ስደተኞች ሰብአዊ እርዳታ እያገኙ አይደሉም ብለዋል። የስደተኞችና ከስደት ተመላሾች አገልግሎት በበኩሉ ስደተኞቹ ሰብአዊ እርዳታ አገልግሎት የሚያገኙት በጎንደር ዳባት ወደሚገኘው መጠለያ ጣቢያ ሲሄዱ እንደሆነ ለኮሚሽኑ አስታውቋል። የሰብአዊ መብቶች ኮሚሽን የኢትዮጵያ መንግስትና የሚመለከታቸው ተቋማት የስደተኞቹን ችግር ለመፍታት ጥረት እንዲያደርጉ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድህን ተከታዩን ዘገባ ልኮልናል። በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞችና የሀገር ውስጥ ተፈናቃዮች መብቶች የስራ ክፍል ተጠባባቂ ዳይሬክተር የሆኑት እንጉዳይ መስቀሌ ለቪኦኤ እንደተናገሩት ኮሚሽኑ የኤርትራ ስደተኞች አሉባቸው የሚላቸውን አንገብጋቢ የሰብአዊ መብት ጉዳዮችን በመለየት ለሚመለከታቸው አካላት አጋርቷል። አንዱ የእኛ ፋይንዲንግ የምነግርህ ያለው ዘ ሌተስት ኪ ኢሹስ ብሎ ካነሳቸው ጉዳዮች አንዱ ዘራይቱ ሲክ አሳይለም ነው። ሌላኛው ዶክመንቴሽን ኤን ሬጅስትሬሽን የምልነው ቅድም ሌላው የሁማኒቴሪያን ሳፖርት ኢንዱኬት መሆን መቀነስ፣ አንዳንድ ቦታዎች ላይ ደግሞ እጅግ በጣም አላርሚንግ ሁማንራይት ሲቹዌሽን፣ በተለይ ደግሞ ለመብት ጥሰት ተጋላጭ የሆኑ የአካል ጉዳተኞች፣ አረጋውያን፣ ሴቶች፣ ህፃናት፣ ስደተኞች ያሉበት ሁኔታ እጅግ በጣም አሳሳቢ ነው የሚለውን በክትትል ስላችን ለይተን ሼር ያርገናል። በትግራይ ይኖሩ የነበሩት ኤርትራውያን ስደተኞች ካምፖቹ በጦርነት ጉዳት ሲደርስባቸው ከዛ ሸሽተው ወደ አማራ ክልልና ወደ አዲስ አበባ መግባታቸውን የሚናገሩት ተጠባባቂ ዳይሬክተሯ ስደተኞቹ ቀደም ሲል በካምፖች ሲሰጣቸው የነበረው አገልግሎት መቋረጡን ለኮሚሽኑ እንዳመለከቱ ተናግረዋል። አሁን ባሉበት ሁኔታ በቂ ድጋፍ እንደማያገኙ ወይም ደግሞ አንዳንዶች አንድ ጊዜ ወይም ሁለት ጊዜ አግኝተው ከዛ ድጋፉ መቋረጡን በተደጋጋሚ አንስተውልናል። እኛም እሱን ቅሬታ ኢንዲቪጅዋል ኮምፕላይንስ መሰረት አድርገን ሼር አድርገናል። ጉዳዩን ለሚመለከተው አካል በተለይ ደግሞ ለአርአርኤስ እና ቅድም እንዳልኩ ለዩኤን ኤጀንሲ በተደጋጋሚ ይህንን ጉዳይ በተለይ ትኩረት ሰጥተው እንዲሰሩበት፣ መፍትሄ እንዲሰጡ እየወተወትን ነው። ለዚህ ቅሬታ ከመንግስት የተሰጠው ምላሽ እዚህ ያሉት ስደተኞች የከተማ ስደተኛ መስፈርትን ስለማያሟሉ በጎንደር ዳባት ወዳለው መጠለያ ሲገቡ እርዳታ ያገኛሉ የሚል እንደሆነ ይገልጻሉ። ባለን የህግ ማዕቀፍም እነዚህ ሰዎች ሊስተናገዱ የሚችሉት በካምፕ ውስጥ ወይም ኢንካምፕመንት ሰርቪስ ነው። አሁን ይህንን ያክል ቁጥር ወደ ከካምፕ ውጭ ተጠቃሚ ውስጥ ልናስገባ አንችልም የሚል ከመንግስትም ከዩኤን ኤጀንሲ በኩል የሚነሱ ሀሳብ ምንድን ነው እኚህ ሰዎች ድጋፍ ያገኛሉ። ግን ድጋፍ የሚያገኙት እዛ መሄድ አለባቸው። ዳባት አካባቢ የተቋቋመው የመጠለያ ጣቢያ አስራ አምስት ሺህ የሚሆኑ ኤርትራውያን ስደተኞች እንደሚኖሩበትና አሁንም ወደዚሁ የሚገቡ ስደተኞች እንደሚኖሩ የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና ዓለም አቀፍ ግንኙነት ዳይሬክተር በአካል ንጉሴ ለአሜሪካ ድምፅ ተናግረዋል። እንደ አማራጭ እንደ ስኝም ጎንደር ጋባት አካባቢ አለምዋጭ የሚባል የስደተኛ ጣቢያ ከተቋቋመ በኋላ በአሁኑ ሰዓት ከአስራ አምስት ሺህ በላይ ስደተኞች ወደዛ ወጥተዋል። እንግዲህ ባለን መረጃ የሚቀሩት ምናልባትም ወደ አምስት ሺህ አካባቢ ናቸው። እነሱም በሂደት ዚኛው ሴት ሊያደርግ ያሉ ነን እንጠብቃለን። ከትግራይ ካምፖች ሸሽተው አዲስ አበባ የገቡት ስደተኞች ግን ወደ ዳባት ለመሄድ አመቺ ሁኔታ እንደሌለና የጸጥታ ስጋትም እንዳለባቸው ለኢትዮጵያ ሰብአዊ መብት ኮሚሽን መናገራቸውን እንጉዳይ መስቀሌ ይገልጻሉ። ስደተኞቹ እዛ ለመመለስ ምቹ የሆነ ሁኔታ የለም። ስለዚህ በፊት ካምፕ ውስጥ የሚደረግልን አገልግሎት አሁን እዚህ ይሰጠል ነው በዳባት ያለው ሁኔታ በሚመለከት ቪኦኤ በቅርቡ ያናገራት አንዲት ስደተኛ በመጠለያ ጣቢያው በቂ አገልግሎት እንደሌለ፣ የጸጥታ ችግርም እንዳለ ገልጻ እዛው ያለው ስደተኛ ወደ ሦስተኛ ሀገር ውሰዱን ካልሆነ ግን ወደ ሀገራችን መልሱን የሚል ጥያቄ እያቀረበ እንደሆነ ተናግራለች። ህዝብ ግን እና ሀገር ና ውሰዱ ና ይዝብን ምክንያቱም ስ ዘለ ሁሉ ኩነታት ሁሉ ነገር ናይ ቅሳነት ናይ ቅልውላው መረጋጋት የለም። ሰው ለመናፈስ ወጣ ሲል በየመንገዱ ይደበደባል። ሞባይሉ ይቀማል። በዚህ ምክንያት ወደ ሶስተኛ ሀገር አሊያም ደግሞ ወደ ሀገራችን ውሰዱን የሚሉ አይጠፉም። እንዲያውም አብዛኛው ስደተኛ እንደዛ ነው እያለ ያለው። አሁን ባለው ሁኔታና በረሃቡ ምክንያት እንደዛ ነው የሚለው፣ ሰው ግን ሰሚ ያገኘ አይመስለኝም ነው ያለችው። ለስደተኞቹ በሚደረገው ሰብአዊ እርዳታ አቅርቦት ዙሪያ ከዓለም አቀፍ ተቋማት ጋርም ኮሚሽኑ ምክክር እንዳደረገ የገለጹት ተጠባባቂ ዳይሬክተሯ እነሱም የሀብት እጥረት እንዳለባቸው ይናገራሉ ይላሉ። አሁን ባለው ሁኔታ በተለይ የዓለም አቀፉ ማህበረሰብ ትኩረት ወደ ዩክሬን ጦርነት መሆኑን ተከትሎ የዚህ የዶነር ኮሚኒቲው ከዚህ ቀደም ያደርገው ድጋፍ እያደረገ አለመሆኑ ይህን የራሱ አሉታዊ ተጽዕኖዎች እንዳሉት ነገር ግን ይሄም ቢሆን ለማሻሻል እየሰሩ እንዳሉ ነው የተነገረ። በዛሬው ቀን በነበረው መድረክ በስደተኞቹ የሚቀርበው ሌላው ጥያቄ ከጉዞ ሰነዶችና ከምዝገባ ጋር የተያያዘ እንደሆነ እንጉዳይ መስቀሌ አብራርቷል። በተለይ የትራቭል ዶክመንት ማግኘት አልቻልኩም፣ ወይ ይሄ ተቃጥሏል፣ ሪኒው ማድረግ አልቻልኩም የሚሉ ጥያቄዎችን ሰነድ ማግኘት ማይችሉ ከሆነ በተለይ የዘላቂ መፍትሄዎችን ለማግኘት በተለይ የሰርድ ካንትሪ ውስብስብ ያደርገዋል። ከዚህ ጋር በተገናኘ በተደጋጋሚ ጥያቄዎች መተውልናል። እኛም ይህንን ጥያቄ ወስደን ከሚመለከተው የመንግስት አካል እንጌጅ ስናደርግ ነው የቆየ። ነው የስደተኞችና ከስደት ተመላሽዎች አገልግሎት የኮሚኒኬሽንና ዓለም አቀፍ ግንኙነት ዳይሬክተር አቶ በአካል ንጉሴ በዚህ ጉዳይ ዙሪያ የሚከተለውን ሀሳብ ሰጥተዋል። ሀገሪቱ ውስጥ በነበረ የፀጥታ ሁኔታ እነዚህ አገልግሎቶች ለተወሰነ ጊዜ የአስቸኳይ ጊዜ አዋጅም ስለነበር ተቋርጦ ቆይተዋል። ሆኖም ግን አስቸኳይ ጊዜዋ እንደተነሳ አገልግሎት መሰጠት ተጀምረዋል። ነገር ግን ባክሎግ ነበር። በጣም ከፍተኛ ቁጥር ያለ የተጠራቀመ ኬስ ስለነበር እሱን ክሊር ማድረጉ ጊዜ ይወስድ ነበር። ስደተኞቹ የሚያነሱት ተያያዥ ጉዳይ ለአዳዲስ ገቢዎች ምዝገባ አለመኖሩ ነው። የክትትል ሪፖርቱ ላይ አንዱ ክፍተት አለ ብለን ያልነው ጉዳይ ይሄ ድራይቱ ሲቅ አሳይልም ነው ምክንያቱም ባለን መረጃ ብዙ ቦታ ላይ የሪሴፕሽን ሴንተሮቹ ተዘግተዋል። ሶ ይሄን መዘጋቱን ተከትሎ ሰዎች ጥያቄያቸውን የሚያቀርቡበት የስደተኝነት እውቅና ይሰጠኝ ወይም ስታተስ ዲተርሚኔሽን ይሰራልኝ ብለው የሚሉበት ፖሲቢሊቲ አን ላይክሊ ነው። መንግሥትና የሚመለከታቸው ዓለም አቀፍ ተቋማት ለስደተኞች መብት መከበር ሊሰሩ እንደሚገባም ጥሪ አቅርበዋል። ሰብአዊ መብቶቻቸው ልክ እንደ ማንኛውም ዜጋና ስደተኛ ብለን አንከፋፍልም። የሰብአዊ መብቶቻቸው እንዲከበር መከበሩ እንዲረጋገጥ ጥሪ እናቀርባለን። በስደተኞች አገልግሎት ዙሪያ ከሚመለከታቸው አካላት ጋር የሚደረገው ውይይትና ምክክር ወደፊትም እንደሚቀጥል ተጠባባቂ ዳይሬክተሯ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ሰኔ 18 ምሽት ፕሮግራማችንን ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በተባበሩት መንግስታት ሪፖርት መሰረት ኢትዮጵያ ከ800 ሺህ በላይ ስደተኞችን በግዛቷ በማስጠለል በብዛት የስደተኞች መኖሪያ ከሆኑ የአፍሪካ ሀገሮች ሶስተኛ ደረጃ ላይ ትገኛለች። ሀገሪቱ በቅርብ ጊዜያት በርስ በርስ ጦርነት ምክንያት ብዙ ጉዳት አስተናግዳለች። የጦርነቱ ጉዳት በዜጎቿ ላይ ብቻ ሳይሆን የተሻለ ሕይወት ፈልገው በግዛቷ ለተጠለሉት ስደተኞችን መትረፉን የተለያዩ ሪፖርቶች ያሳያሉ። የመጠለያ ጣቢያዎች ውድመት፣ የጭካኔ ተግባራትና ሞት በስደተኞች ላይ ደርሰዋል ከተባሉት በደሎች መካከል ናቸው። በሳምንቱ መጀመሪያ የታሰበውን የዓለም የስደተኞች ቀን ምክንያት በማድረግ ኢትዮጵያ የስደተኞችን ደህንነት ለማስጠበቅ ምን እየሰራች ነው ስንል ጠይቀናል። ለዚህና ለሌሎች ተያያዥ ጉዳዮች መልስ የሚሰጡን የስደተኞችና የስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴ ናቸው። ያነጋገራቸው ሀብታሙ ስዩም ነው። የኢትዮጵያ የእርስ በርስ ጦርነት በተለይ በሰሜን ኢትዮጵያ በሚገኙ የስደተኛ ጣቢያዎች ውስጥ ይኖሩ በነበሩ ስደተኞች ላይ ጉዳቱ የከፋ እንደነበረ የተለያዩ ሪፖርቶች ጠቁመዋል። ውጣ ውረዶች ውስጥ ያለፉ ስደተኞችን ደህንነት ለማሻሻል ጥረት ሲደረግ እንደቆየ የሚናገሩት ኢትዮጵያ ስደተኞችና ስደት ተመላሾች አገልግሎት የኮሚኒኬሽን እና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ናቸው። የቅርብ ጊዜው ጥረት አንጻራዊ ደህንነት ወዳለባቸው ስፍራዎች ኤርትራውያን ስደተኞችን ማዘዋወር እንደሚያካትት ይናገራሉ። በነበረው ጥቃት ሽመልባና ሕጻጽ የነበሩት ስደተኞች ተበትነው ስለነበር የነበሩትን በአካባቢ ወደ ማይዓይኒና አዲሃሩሽ የማዘዋወር ስራ ተጀመረ። በደህንነት አይሰማንም የሚል ስጋት ስለነበራቸው እንደ አማራጭ እንዳሰኘም ጎንደር ጋባት አካባቢ አለምዋጭ የሚባል የስደተኛ ማዕከል እንዲቋቋም የመሬት ዝግጅት እና አስፈላጊ ሁኔታዎች ተደርገው እዛ ማዕከል ወደ ማቋቋም ሄድም። የአለም ዋጭ ስደተኛ መጠለያ ጠቢያ ከተቋቋመ በኋላ በአሁኑ ሰዓት ከአስራ አምስት ሺህ በላይ ስደተኞች ወደዛ ወጥተዋል። እንግዲህ ባለን መረጃ የሚቀሩት ምናልባትም ወደ አምስት ሺህ አካባቢ የሚሆኑ ናቸው። እነሱም በሂደት ወጥተው እዚህ ያው ሴት ሊያደርጋሉ ብለን እንጠብቃለን። ስደተኞቹ አዲሱ የስደተኞች መንደር ከመድረሳቸው በፊት የከፉ ችግሮችን ማለፋቸውን አቶ በአካል ይናገራሉ። የወጡበት ሁኔታ በጣም አስቸጋሪ ነበር። በሩ ስደተኞች እንዳይወጡ ታግተዋል። እንደ የስደተኛ መጠለያ ጣቢያውንም ሆነ ስደተኞቹን እንደ ሂመን ሺልድ ይሄ እንደ ሰብአዊ ጋሻ በመጠቀም ሂደት እዛ ውስጥ ከባድ መሳሪያዎች በማጥመድ እና ከዛ አካባቢ ሆነው በመተኮስም ብዙ ችግሮች ተከስተው ነበር። ይንወይስ እነዛም ሁሉ አልፈው ግራ ከሚመስል ሁኔታ ወጥተው አብዛኞቹ ስደተኞች

የትግራይን ክልል እያስተዳደረ የሚገኘው ሕወሓት በተደጋጋሚ በኤርትራውያን ስደተኞች ላይ በደረሱ ጥቃቶችም ሆነ ስደተኞቹን በክልላነት የመጠቀም ክስ ላይ ማስተባበያ መስጠቱ አይዘነጋም። በዳባት የተገነባው አዲሱ የስደተኞች ጣቢያ ለኤርትራውያን ስደተኞች አንጻራዊ ፎይታን ማስገኘቱ ቢነገርም በሚፈለገው መጠን ያልተጠናከረው የመሰረታዊ ድጋፍ ስርጭት ለስደተኞች ሌላ ፈተና መደቀኑን የሚያነሱ አሉ። ለማሳያነት የሚነሳው የበሰለ ምግብ እደላ ቆሞ ስደተኞች በራሳቸው የሚያዘጋጁት ጥሬ እህል ሰጠት መጀመሩ Bruno. ይህ አሰራር ማብሰያ እንጨት ፍለጋ በሚሰማሩ ስደተኞችና የአካባቢው ነዋሪዎች መካከል የተፈጥሮ ሀብትን አጠቃቀም በተመለከተ ቅራኔ እንዳይፈጠር የሚሰጉ አልጠፉም። የስደተኞችና ስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ግን በመሰረቱ ኢትዮጵያ የምትሰጠው ለስደተኞች ማረፊያ የሚሆን ከላ ጣቢያ ወይም ማዕከል ታዘጋጃለች። ለስደተኞች ከለላ ትሰጣለች። ከዛ ውጭ የምግብ አቅርቦትም ሆነ ተያያዥ መሰረታዊ አገልግሎቶችና አቅርቦቶች የሚጠበቁት ከዓለም አቀፉ ማህበረሰብ ነው። ለስደተኞች የበሰለ ምግብ የሚቀርበው እንዲያው እንደመጡ ወደ መጠለያ ማዕከል ወይም ጣቢያ እስከሚገቡ እንደ መሸጋገሪያ ነው እንጂ በስደተኛ ማዕከላትና መጠለያ ጣቢያዎች በቋሚነት የበሰለ ምግብ አይቀርብም። የምግብ አቅርቦት በዋናነት የሚካሄደው በተባበሩት መንግስታት ወይም በዓለም የምግብ ፕሮግራም ደብሊኤችዲ በኩል ነው። እሱ በማንኛውም ማዕከልና መጠለያ ጣቢያ እንደሚደረገው በአለማችን ይደረጋል። ከዛ ውጭ ለማብሰያ የሚሆን የኃይል አቅርቦትን በተመለከተ አዲስ የመጠለያ ጣቢያን እንደመሆኑ ክፍተቶች ሊኖሩ እንደሚችሉ እንረዳለን። ሆኖም ግን ይህን የሚያቀርቡ አጋር አካላት አሉ። እኔም በሄድኩበት ወቅት እንደታዘብኩት ለማገዶ የሚሆን እንጨት ተገዝቶ እሱ በአጋር አካላት እየተዘጋጁ ስደተኞች እንደሚቀርብ አይቻለሁ። ምናልባት አቅርቦቱ ስምነት ይኖርበታል። ይህ እንግዲህ በጊዜ ሂደት እየተስተካከለ የሚሄድ ነው ብለን እናምናለን። ከጦርነቱ መቀስቀስ በኋላ በስደተኞች አገልግሎቶች ላይ የአሰራር ለውጦች መኖራቸውን የሚናገሩ የአዲስ ስደተኞች መዝገባና ወደ ሶስተኛ ሀገራት እንዲሻገሩ የተፈቀደላቸው ስደተኞች የመውጫ ቪዛ የመስጠት አገልግሎት ቆሟል በሚሉ ቅሬታ የሚያቀርቡ አሉ። አቶ በአካል ንጉሴ ግን በጥቂት የስደተኛ ማህበረሰብ ማሳያዎች ብቻ የኢትዮጵያን የስደተኞች አገልግሎት ስርዓት መመዘን ተገቢ ያለ መሆኑን ጠቁመው እውነታ ነው ያሉትን እንዲያጋርተውናል። አጠቃላይ ኢትዮጵያ ከስምንት መቶ ስልሳ ሺ በላይ ስደተኞችን ታስተናግዳለች። የኤርትራ ስደተኞች ወደ መቶ ሀምሳ ሺ የሚሆን ቁጥር ይዛሉ። በፐርሰንት ስንመለከተው ከአስር ፐርሰንት አካባቢ እንደሚሆን ይሰማኛል። እና በዚህ ሁኔታ አብዛኛዎቹ ዘገባዎች እንዲህ አይነት ነገሮች አጀንዳ ሆኖ ሲቀርቡ የኢትዮጵያን የስደተኛ ኦፕሬሽን በአንድ መነጽር ብቻ እንድናይ የሚያደርጉ ስለሚሆኑ ስለ ኢትዮጵያ የስደተኛ ኦፕሬሽን ሲታሰብ ሚዛናዊ በሆነ መልኩ ማየት ያስፈልጋል። ወደ ጠየቀኝ ጥያቄ ስንመለስ ምናልባት የዘገየ ወይም የቆየ መረጃ ይመስለኛል። እንደተባለው በጦርነቱ ብቻ ሳይሆን ኮቪድ በተከሰተበት ጊዜ በዓለም አቀፍ ደረጃ ብዙ ሀገራት ሎክዳውን ውስጥ ነበሩ። በዛ ሁኔታ እንኳን ኢትዮጵያ ለስደተኞች ሙሉ በሙሉ በሯን አልዘጋችም ነበር። ሆኖም ግን ሂደቱ በጣም የተጓተተና አመቺ ያልነበረ በመሆኑ ከሀገራት ወደ ሀገራትም እንቅስቃሴ ይደረግ ስላልነበር ወደ ሶስተኛ ሀገር የሚደረጉ ሽግግሮችም ሆኑ አብዛኞቹ ስደተኛ እንቅስቃሴዎች የተገደቡ ነበሩ። ከዛም ቀጥሎ ሀገሪቱ ውስጥ በነበረ የጸጥታ ሁኔታ እነዚህ አገልግሎቶች ግሎቶች ለተወሰነ ጊዜ የአስቸኳይ ጊዜ አዋጅም ስለነበር ተቋርጠ ቆይተዋል። ሆኖም ግን የአስቸኳይ ጊዜ አዋጅ እንደተነሳ አገልግሎት መሰጠት ተጀምሯል። ነገር ግን ባክሎግ ነበር፣ በጣም ከፍተኛ ቁጥር ያለው የተጠራቀመ ኬስ ስለነበር እሱን ክሊር ማድረጉ ጊዜ ይወስድ ነበር። ሪሰንትሊ ከአምስት ሺ የማያንሱ የኤርትራ ስደተኞች የውጭ ጉዞ ያላቸው አብዛኞቹ ትዕዛዛቸው ታይቶ ክሊር እንደተደረገ መረጃ አለ። ኢትዮጵያ ከጥቂት ዓመታት ወዲህ በግዛቷ የሚኖሩ ስደተኞች ተሳታፊ እንዲሆኑ ለማድረግ ያላትን እቅድ ይፋ አድርጋለች። የተያዘው እቅድ ከምን ደርሰዋል ብለን ጠየቅናቸው። የአሰራር ማዕቀፎች ተዘጋጅተዋል። ያንን አልፎም ተጠቃሚ የማድረግ ሥራዎች ተሰርተዋል። ለምሳሌ በዶሎ አዶ የልጆች ኦፕሬሽን ስደተኛና ሆስት ኮሚኒቲውን ከሁለት መቶ ሀምሳ አባወራ በላይ ተጠቃሚ የሚያደርግ የመስኖ ፕሮጀክት ተተግብረዋል። በትምህርትም ስደተኞች ቴክኒክና ሙያ ገብተው እንዲማሩ ተደርጎ ብዙ ስደተኞች እድል ተጠቃሚ እንዲሆኑ ተደርገዋል። በስራ እድልም የተወሰኑ እድሎችን መፍጠር ተችሏል። ኤግዛክት ፊገሩን አሁን ባለ ጊዜ እንደዚህ ያክል ነው ል አልችልም። እነዚህ ተተግብረዋል። ሆኖም ግን ካለው የዓለም አቀፍ ድጋፍ መቀዛቀስ ጋር ተያይዞ እንደው ሞሜንተሙን ጠብቆ በሚጠበቀው ሁኔታ እዚህ ደረጃ ላይ ደርሷል ለማለት ያስቸግራል። ይሄ ፕሮጀክቶቹን የዓለም አቀፍን ድጋፍ መነሻ አድርገው ይከናወኑ ስለሆኑ በሚመጣው ድጋፍ ልክ ተጠቃሚ የማድረጉ ሂደት አሁንም የሚቀጥል መሆኑን ገልጽ ወዳለ አቶ በአካል የዓለም የስደተኞች ቀን በሚከበርበት በዛሬው ዕለት ስደተኞች ቋሚ መፍትሄ እስኪያገኙ ድረስ ለተዘረጉ የመቆያ መፍትሄዎች ዓለም አቀፍ የግል ተቋማትና መንግሥታት የተቀዛቀዘው ድጋፍ እንዲንሰራራ እንዲያግዙና ድጋፋቸውን ሊያጠናክሩ እንደሚገባ ማሳሰብ እንደሚሹ ተናግረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የስደተኞችና የተፈናቃዮች እጣ በአዲሱ ዓለም በመቀጠል የሚቀርበው ውይይት ርዕስ ነው። አብራችሁን ቆዩ። የተደራረቡ ዓለም አቀፍ ቀውሶች ይበልጥ እየከፋ በመጣው የስደተኞችና የተፈናቃዮች እጣ ላይ የደቀኑትን ውስብስብ ፈተና ለመመርመር ከሁለት አንጋፋ ባለሙያዎች ጋር የተጀመረ ውይይት ነው። ዶክተር ወርቆ አበራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰርና የትምህርት ክፍሉ ሊቀመንበር ሲሆኑ ዶክተር ፈለቀ ታደለ ደግሞ ዋና መቀመጫውን ካናዳ ያደረገው ቺልድረን ቢሊቭ የተባለ ለህፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዳይሬክተር ናቸው። በኦክስፎርድ ዩኒቨርሲቲ የስደተኞችና ከመፈናቀል ጋር የተዛመዱ ጉዳዮች ጥናት ማዕከል የጥናት ባለሙያ የሆኑት ዶክተር ፈለቀ በዓለም አቀፍ የልማት ስራዎች በተለያዩ አለም አቀፍ የረድኤት ድርጅቶች ውስጥ ለበርካታ ዓመታት በአመራር ኃላፊነትም ያገለገሉ ናቸው። ያወያያቸው አሉላ ከበደ ነው። ባለፈው ረቡዕ ጀመር የተደረገው ውይይት ሁለተኛ ክፍል እልባት ካደረገበት ቀጥሎ ይቀርባል። ዶክተር ፈለቀ እርሶ ጋ ልቆይና ተቀባይ አገሮች ራሳቸው ያሉበትን ሁኔታ የሚመለከት ተከታይ ጥያቄ ላንሳ። ለመሆኑ አብዛኛውን ተፈናቃይ አንዳንዴም ለመሸጋገሪያነት ብቻ አስቧቸው መጥቶ እዚያው የሚቀረውን ጨምሮ አብዛኛውን ተፈናቃይ በሚያስተናግዱት አገሮች ያለው ሁኔታ ምን ይመስል ይሆን? በስደተኛ ወጣ ላይ ያለውን ተጽዕኖ ከዚህ ተዛምዶ የሚታዩትን ጨምሮ ቢያስረዱን ነው። አመሰግናለሁ። እንግዲህ የዚህ ሁኔታ ምንድን ነው በአለም ላይ የሰላም ማጣት ሲሆን፣ የሚገርመው ደግሞ እነዚህን ስደተኞችም ሆነ ተፈናቃዮች ይዘው የሚገኙት ሰማንያ አምስት ከመቶ ገቢያቸው አነስተኛ እና መካከለኛ የሆኑ ሀገሮች ናቸው። ከዛ ውስጥ ደግሞ ብንመለከት ቅድም የተነሳው አለ ዋና ዋና ሀገሮች ብለን ብንመለከት ለምሳሌ ፓኪስታን ከአፍጋኒስታን እና በዛ ዙሪያ በኩል ያሉትን ትቀበላለች። ኮሎምቢያ በመካከለኛ አሜሪካ ውስጥ ያለውን እንደዚሁ ትቀበላለች። ቱርክ ደግሞ ከመካከለኛው ምስራቅ ያሉትን፣ ከአፍሪካ ደግሞ ዩጋንዳ እና ከዛ ቀጥሎ ኢትዮጵያ እንግዲህ እነዚህ ሀገሮች ሰዳጅ ቢሆኑ ተሰዳጅ ደግሞ ብዙ ይቀበላሉ። ይሄ የሚያሳየው ምንድን ነው? ባላቸው ጫና ላይ ጫና ጨምሮበታል እና ይህንን ውስብስብነቱን የበለጠ እንድናየው ያደርጋል። አንድ ነጥብ መጨመር የምፈልገው ምናልባት ዶክተር ወርቁ ያነሳው ላይ ይሄ የመድሎ ሁኔታን በአውሮፓ በተለይም በፖላንድ ተመልክተናል። ምክንያቱም በዛ ቁር ውስጥና ብረዶ ውስጥ ከሲሪያ ያሉ ሰዎች ለጥገኝነት ሲሄዱ እንደምታውቁት ደግሞ ከግማሽ በላይ ሴቶችና ህጻናት ስለሆኑ ምንም የማያውቁና በብዙ ጣውረድ ውስጥ እና መጎሳቀል ውስጥ የደረሱትን ለሞት በሚያደርስ ያየር ጸባይ ውስጥ ድንበር ተዘግቶባቸው ከስደተኞች ድንጋጌ ውጪ እንዳይገቡ ድንበር እለላ ሁሉ ሲደረግባቸው የነበረው አሁን በቅርቡ ደግሞ የዛ ተቃራኒ ተመልክተ እንደውም ከአፍሪካ በትምህርት እኳ ይሄዱ ሰዎችን በመሀል እንዴት አይነት መድሎ ሲደርስባቸው ተመልክተናል። ያንን እንግዲህ እንዳነሳ ያደረገኝ በቅርቡ የዛሬ አንድ ወር ገደማ አለም አቀፍ ጥናት ተካሂዶ ነበር በአንድ ተቋም፣ በሀያ ስምንት ተቀባይ ሀገሮች ምንን ይዘረዝራል። የዩክሬን ጦርነት መኖር በእነዚህ በተቀባዮች ሀገሮች ውስጥ ሀሳባቸውን እንደገና እንዲቀይሩና ና መርዳት አለብን የሚለውን ሀሳብ እንዲያነሱ አድርጓቸዋል በሰባ አምስት ከመቶ ነገር ግን ለምን ጉዳይ ነው ሲባል ልክ እንደ ዩክሬኑ ጦርነትና በጉስቁልና ምክንያት የሚማቀቁ ከሆነ ጥሩ ነው። ነገር ግን የሚመጡት በኢኮኖሚ ጥገኝነት ወይንም ደግሞ በጾታ በሃይማኖት፣ በሌሎች ማህበራዊ ጉዳዮች ተጽዕኖ ነው የሚሉ ከሆነ ግን ተመሳሳይ ሁኔታዎችን የሀገሩ ዜጎች ሁሉ የማይሰጡበት ሁኔታ እንዳለ እንመለከታለን። እንግዲህ ይህ ምንድነው የሚያሳየው? ከሌላ አገር ከሌላ ጂኦግራፊ ከሌላ ዘር ወይም መነሾ እና እንደዚሁም ደግሞ አመለካከት፣ ሃይማኖት የሚመጡት እኩል በሰብአዊነትና በሰውነታቸው የሚስተናገዱበት ተግባራዊ የሆኑት ተቋማትና የህዝብን ፍላጎት በተቀባዩ ሀገሮች ብዙ እንደሌሉ የሚያሳይ የቅርብ ጥናቶችም አሉ ማለት ነው እና ውስብስብ ከመሆኑም በላይ ተጽዕኖ እና ምድሎ ያሉበትን ሁኔታ እንድናያርጎናል። መልካም። እንዳሉት እጅግ ውስብስብ ብዙም የሚያነጋግሩ ፈታፈታ አድርገን እንድናያቸው የሚጋብዙ ጭብጦችን አንስታችኋል ዶክተር ፈለቀ መጨረሻ በተናገሩ ቃል የሚታሰር ይመስለኛል። ከነበረበትም አስቸጋሪ ሁኔታ እጅግ ወደ ከፋ ሁኔታ ተሸጋግረዋል። ይሁንና ሰዎች ተገደው ከቀያቸው መፈናቀላቸውን፣ መፍለሳቸውን፣ መሰደዳቸውን አላቆሙም። አሁን የሚባለው ቁጥር በ2021 ዓለም አቀፉ የስደት ጉዳዮች ተከታታይ ድርጅት ባወጣው መረጃ 89.3 ሚሊዮን ሰው ተፈናቅሎ የነበረውን የዩክሬኑ ከዛ የበለጠ እንዲሆን አድርጎታል። ነገር ግን ዩክሬን ብቻ አይደለም። በርካታ ሀገሮች ውስጥ ግጭት አለ። ሶማሊያ፣ ሶሪያ፣ የመን፣ ኢትዮጵያ፣ ቬኔዙዌላ በተመሳሳይ ግጭቶች ውስጥ ናቸው ያሉት። ግጭቶቹ የበለጠ የአገር ውስጥ ተፈናቃዮችን አምጥተዋል። እስኪ በቀጥታ ያለምን ምጣኔ ሀብት ከሚመለከቱት ጉዳዮች ጋር እናያይዘው። ፕሮፌሰር እርቁ እነኚህ ሁሉ ጉዳዮች ባሉበት አሁን እየተከሰተ ባለው ዓለም አቀፍ የምጣኔ ሀብት ይዞታ በምን መልኩ ነው ከዚህ ቀደም ከፍተኛ የበጀት እጥረት አለበት የሚባልበት ስደተኞችና ተፈናቃዮች የሚረዱበት ሁኔታ እጅግ በተወሳሰበበት ዛሬ አሁን ሊረዳ የሚችለው ስደተኞችን መቀበል፣ ማቋቋም፣ መልሶ የተሻለ ህይወት እንዲኖራቸው ማድረግ የሚቻለው ግዙፍ የኢኮኖሚያዊ ሁኔታ ባላቸው ሀገሮች ጭምር እንዴት ነው ህይወት ማዳን የሚሊዮኖችን እጣ የሚወሰንበት ሁኔታ ምን ይመስል ይሆን? ጥሩ ጥያቄ ነው። ቀላልም መልስ ያለው ጥያቄ አይደለም። ቀደም ብሎ ዶክተር ፈለቀ እንደተናገረው ስደተኞች የሚኖሩባቸውን አገሮች ስንመለከት ሰባንያ አምስት በመቶ የሚሆነው በሶስተኛው ዓለም አካባቢ የሚኖሩ ሰዎች ናቸው። እና ነገር ግን ብዙ ጊዜ ስለ ስደተኛ ችግር በሚወራበት ጊዜ አብዛኛው ስደተኛ ወደ ምዕራባን ሀገር እንደሚሄድ የሜዲትራንን ባህር አቋርጦ ወደ ዩሮፕ እንደሚሄድ ወይም የሜክሲኮን ድንበር አልፎ ወደ አሜሪካ እንደሚመጣ አድርጎ ነው የሚታየው። ነገር ግን በርከት ያሉት ስደተኞች የሚኖሩት በሶስተኛው ዓለም በታዳጊ ሀገሮች ውስጥ ነው። እና ከመካከለኛው ምስራቅ የሚሰደዱ ስደተኞች ብዙዎቹ ተርኪ፣ ሌበነን እና ጆርዳን ውስጥ ነው ያሉት። አፍሪካም ውስጥ ያሉት ስደተኞች በርከት ያሉት ወንድሜ እንደገለጠው በዩጋንዳ፣ በኬንያ፣ በኢትዮጵያ ነው እና እነዚህ ደቡብ አሜሪካ ውስጥ ያሉት ስደተኞች በተለይ ከቬኔዙላ የሚወጡት አብዛኞቹ ኮሎምቢያ ውስጥ ነው ያሉት እና እነዚህ ሀገሮች ስደተኛን የመርዳት አቅማቸው በጣም በጣም መጠነኛ ነው ያላቸው ኢኮኖሚ ስደተኛ ለመርዳት የሚያስችላቸው አይነት ደረጃ አይደለም። እና እርዳታ የሚመጣው ምንድነው ከኔ በለጥ ዶክተር ተፈለቀ ላይቀው ይችላል። ከዓለም መንግስታት የሚመጣው እርዳታ፣ ከምዕራባውያን መንግስታት የሚመጣው እርዳታ ስንመለከት ቅድም ለመግለጽ እንደሞከርኩት በርከት ያለው እርዳታ ለእነዚህ ስደተኞች ሊኬድ ሲገባው በዩክሬን ምክንያት እየቀነሰ እንደመጣ አንዳንድ ምልክቶች አሉ። ለምሳሌ ከሶሪያ የተሰደዱት ስደተኞች ቱርክ ውስጥ የሚኖሩት ሲናገሩ ድሮ ከሚያገኙት እርዳታ አሁን እንደተቀነሰባቸው ይናገራል። ይሄ ጦርነቱ የፈጠረው ሁናቴ ነው። ሌላው ችግር ደግሞ ምንድን ነው? በጦርነቱ ምክንያት ትኩረቱ ዩክሬን ላይ ሆነ እና እንዲያውም ሌሎች ስደተኞች ወይም ሌሎች የተፈናቀሉ ሕዝቦች መኖራቸው እስኪረሳ ድረስ ማለት ይቻላል። ለምሳሌ የመን እንደሚመለከት የዓለም መንግስታት ድርጅት የሚያመለክተው ወደ አራት ሚሊዮን ህዝብ እርዳታ ያስፈልገዋል አስራ ስድስት ሚሊዮን የሚሆነው ተፈናቅሏል። ቀላል አይደለም ችግሩ ከፍተኛ ነው እና በዛው መጠን ለስደተኛው የሚያስፈልገውን እርዳታ ለማድረግ እነዚህ ሀገሮች ቅድም እንዳልኩት በቂ ሀብት የላቸውም ኢኮኖሚያቸው አይፈቅድላቸውም መሆን የሚገባው ምንድን ነው የምዕራባውያን ሀገሮች እና የዓለም መንግስታት ድርጅት እርዳታውን ሊጨምር ይገባል ሆኖም ያለው የኢኮኖሚ ሁናቴ በታዳጊ ሀገሮችም በምዕራባውያንም ሀገሮች እንመለከት፣ የኢኮኖሚ ሁናቴ እየተባባሰ ነው የመጣው። ይሄውም ከጦርነቱ ጋር የተያዘ ነው እና ያለው ግምት ምንድን ነው? ከአንድ አመት በኋላ በርከት ያሉት የምዕራባውያን ሀገሮች ኢኮኖሚ ወደ ሪሴሽን ውስጥ እንደሚገባ ይገመታል እና ኢኮኖሚ ሪሴሽን ውስጥ ከገባ በአሜሪካ፣ በካናዳ፣ በጀርመኒ የስራ ፈቱ ቁጥር ከጨመረ እነዚህ መንግስታት ለስደተኛ ሊያደርጉት የሚችሉት አስተዋጽኦ በዛው መጠን ይቀንሳል ማለት ነው እና ከፖለቲካ ማንሳት ስንመለከት ትኩረቱ የራሳችን ህዝብ ላይ መሆን አለበት የሚል የፖለቲካ እንቅስቃሴ ሊኖር ይችላል እና ብዙ ተስፋ የሚሰጥ ሁናቴ አለ ብዬ ለመናገር ያስቸግረኛል። መልካም። በርከት ያሉ ጉዳዮችን አንስተዋል ዶክተር ፈለቀ። ምናልባት በቀጥታ ከሱ ሊወስዱ ይችላሉ። በፍልሰትና በስደተኞች ኢኮኖሚ ብቻ አይደለም የተለየ ገጽታ የሚኖረው፣ ማህበራዊ ባህላዊ ሁኔታዎች ላይም ተጽዕኖ ያሳድራል። የማህበረሰብ ሳይንስ ጥናት ሰው ሲገኝ የሚጠየቅ ጥያቄ ነው የማነሳለው የሀያ ስምንቱ ምንቱ ተቀባይ ሀገሮች ጉዳይ ትልቅ ይመስለኛል። ሊሄዱ በሚፈልጉበት ቦታና ማረፊያቸው በሆነው መካከል ክፍተት ያለ ይመስላል። ዶክተር ወርቁ እንዳሉት ብዙ ተስፋ የሚጣልበት የባለጸጋዎቹ አገራት ሳይሆን እዛው ጎረቤታቸው ሊሆን ይችላል የሚቀሩት አብዛኞቹ፣ ያለውም ገጽታ ያንን ያህል የተለየ ሊሆን ይችላል። ነገር ግን በዚህ ያህል ከፍተኛ ቁጥር ያለው ሕዝብ ከአንድ ቦታ ወደ ሌላ ቦታ ተፈናቅሎ በሚሄድበት ጊዜ ምን አይነት የማህበራዊ ተጽዕኖችን ያስከትል ይሆን? የዓለም ገጽታ ራሱ በመቀየሩ ምንድን ነው የሚታወቀው? እስከዛሬ በሚታዩት ሁኔታዎች ውስጥ ዋና የሚባለው እ አመሰግናለሁ ይህም እንግዲህ ሰፊ እና ትልቅ ጉዳዮችን መተንተን የሚፈልግ ነው በመሰረቱ ግን እንደሚታወቀው ስደተኝነት በእኛ እንኳን ግንዛቤውን ወስደን ብናየው እንደውም ሞት አንድ ፊቱን ቆርጦ የታወቀው ይሻላል የሚል በኪነ ጥበቡ የሚዘመርለት ነገር ምንድን ነው ስደተኝነት ያልተዘጋ ነገር ክፍተትን ይዞ በክፍተት የሚያልቅ ነው ይሄ ምንድን ነው? በመጀመሪያ ደረጃ በአብዛኛው ማለት ነው፣ በተለይ በጦርነት ውስጥ ሲመጣ የምናየው ነገር ምንድን ነው? በመቅጽፈት ቤተሰብ የሚለያይበት ነው። ወላጅ ከልጁ፣ ባል ከሚስቱ፣ እህት ከወንድሙ መቅጽፈት የሚለይበት ሁኔታዎች ናቸው ያሉ። ይሄም ደግሞ የሚገርመው ነገር ቤት እንኳን ስንቀይር ምን አይነት ፕሮግራም ይዘ እንዴትና በጭ እንደምንሄድ አይተን እንቅልፍ ስንት ቀን እንደሚወስደን አዲስ ቤት ስንገባ ይታወቃል። ስለዚህ ስደትነት ሳይታሰብ ከመጽፈት የነበረን እንዳልነበረ የሚያደርግ የደረስበት በደንብ ሊገባው ይችላል እና ስደተኝነት በብዙ ይህንን ይዞ ይመጣል። ስለዚህ ምንን ወዲያውኑ ያስከትላል። ከመሆን አለመሆንን ማን ነበርኩ የሚለው እውቀት ያለው በሰፈሩ የተከበረ፣ በሃይማኖቱ የመራ በመምህርነቱ የተደነቀ በሙሉ በአንድ ከረጢት ውስጥ ይገባና ስደተኛ ይባላል። ከዛ በኋላ መምህሩ፣ ዶክተሩ፣ ወይንም ደግሞ ነጋዴ የሚለው አይደለም። ይሄ እንግዲህ በዓለም ላይም ሲፈጠር ህግጋቱ ሪፉጂ በሚለው ግስ ሲተነትሉት በኛም በእኛም ደግሞ ስደተኛ ሲባል በዛ ከረጢቱ ስለሚገባ ምን ያህል ምግብ ቀረበልህ፣ ምን ያህል ባልዲ ውሃ ተሰጠ፣ ምን ያህል ፍራሽ ተደረገልህ እንጂ ምን ያህል እውቀት አለ፣ ምን ያህል ክብር አለ የሚለው ነገር አይታይም። በጎ ጎኑ ሰብአዊ ጎኑ ወዲያውን የሚሸረሽር ቅጥፈታዊ ጉዳይ ያመጣል። በህብረተሰቡ ሁለተኛ የሚሄድበትን አቅም ከሄደም በኋላ ይስማማ አይታወቅም። ከኢትዮጵያ ለመኖር ያልፍልኛል ብሎ ሊቢያ ውስጥ ምን እንደገጠመው እናያለን። በየመን አድርጎ ሄዶ ሳውዲ ውስጥ ምን እንደገጠመው እናያለን። ወይንም ደግሞ እንደዚሁ በተለያየ ሀገራት ይህንን የሚደርስበትን እናያለን። ምንድን ነው? የአስቴርን ዘፈን እናስታውስ ቢጮህ አህያ ቢጋሉበት ፈረስ ነው። ስደተኛ የተባለበት ምክንያት መርዝ የለውም የተባለውን ሁሉ እንዲያደርግ ይጠበቃል ነው። እንግዲህ ምንድነው ቅድም ያላቸው የስደተኞች ሕግ በሙሉ የሚለው እነዚህ ነገሮች እንዳይደርሱ ጉድለቶች እንዳይኖሩ ማድረግ የተለዩትን ማገናኘት ነው። ወይንም ደግሞ ሁሉንም መብታቸውን ከብሮ ሌላው ማየት ያለብን ሰላም እጦት እኮ ነው ይህንን የሚያደርገው። ይሄ በማንኛውም የህብረተሰብ የሰላም መናጋር ያችን መቋቋም ስላቃተው የሚመጡ ናቸው፣ ወደ ሌላ ቦታ የሚሄዱ ። ስለዚህ ምንን ያደርጋል? ተቋማትን ያፈርሳል። ያን ብቻ አይደለም፣ በብዙ ዓመት ልዩነት ውስጥ ወላጅ፣ ልጅ፣ ቤተሰብ ካለመገናኘት የተነሳ ተረሳስተው በዘመናት ልዩነት ሌላ ሂደት ውስጥ የህብረተሰብ እንዳልነበረ የሚሆንበት ሁኔታ አለ። ስለዚህ የማህበራዊ ገጽታው እንደዚሁ በቁጥር ብቻ የሚሰላ ሳይሆን የስነ ልቦና ውድቀት፣ የማህበራዊ ተቋማት እሴት መሸርሸር፣ የወደፊት ተስፋን መቁረጥ የቤተሰብ ሆኖ እንደ ቤተሰብ ለሀገር አስተዋጽኦ እንዳያደርግ ባረግን በሙሉ የሚያመጣ ክስተት ነው። ይህንን ክስተት ለመታደግ ሲባል ነው ቅድም እንደተባለው ተቋማትን በዓለም አቀፍ ደረጃ የተቋቋሙት ዛሬም ቀኑን የምናከብረው አልበገሬነትን በችግር ውስጥ ሁሉ ደግሞ እውቀት ኖሯቸው ጥረት ኖሯቸው ሕይወትን ታግለው ወድቀው የሚያሸንፉ ዜጎችን የሚፈጥር እንዲሆን የማድረግ ነው። ይህንን ካላደረግን ሂደቱ ስደት፣ መፈናቀል የሚያመጣው ከአንድ ትውልድ ሌላው ትውልድ ድረስ መፍትሄ ካልተደረገለት የሚሸጋገር ሆኖ እናገኘዋለን። ሌላው ደግሞ ቄን ይፈጥራል። ምክንያቱም አሳዳጅ እና ተሰዳጅ ስለሚኖር በሄደበት ሀገር በሙሉ ባለበት ቦታ በሙሉ እነዚ አሳዳጆችን አዲስ የተወለደውም ሁሉ ዕድሜ ልክ ያንን አስበው እንዲሄድና በኋላም ላይ በመጣበት ሀገር ፖለቲካም ላይ ኢኮኖሚም ላይ የራሱን ጥላ እንዲጥል የሚያደርግ ክስተት ነው። ስለዚህ ማህበራዊ እድምታው ከፍተኛና ከትውልድ ትውልድ ድረስ የሚሄድ ነው ማለት ይቻላል። ዶክተር ፈለቀ ምናልባት አንዳንድ ያነሷቸው በኋላ በመፍትሄ ከሚታዩ ነገሮችም ጋር ሊያስተሳስሩልን ይችላሉ። አንድ ስደተኛ የሚገጥመውን ምናልባትም ከአንድ ትውልድ ሌላ ትውልድ የሚሻገር ድረስ ፈተናውን እንደ ስዕል በዝርዝር ነው ያሳዩን። የስደት ህይወት የሚያመጣውን ጣጣ ያህል ተቀባዮቹም ረጂ ብቻ ሆነው የሚታዩትን ያህል በታሪክ ጠቅሞ የሚታወቅበትም ጊዜ እንዲህ እጅግ ቁጥሩ የበዛ ምናልባትም የመቀበል ፈቃደኝነትን የተቀባይ ሀገር ሰዎች የእኛን ኑሮ ያናጋል የሚለው ነገር ከመምጣቱ በፊት እንደ ዩናይትድ ስቴትስ አይነት ሀገሮች የስደተኛ ሀገር እስከ መባል ነው የሚቆጠሩት። ዶክተር ወርቁ ወደ እርሶም ማመጣው ጥያቄ ነው። በታሪክ የሚታወቀው ሰዎች ከተለያየ ዓለም መጥተው ይሄን የመሰለ ትልቅ ሀገር መመስረት መቻላቸው ነው። እናንተ ያላላችሁባት ካናዳ ብዙ ጥሩ ተቀባይ እንደሆነች ተደርጋ ትታሰባለች። በእርግጥ ማን ያን እድል ያገኛል? ለዛ እንዴት ይደርሳል? ውሃው ላይ የሚቀረው ብዙ ጉስቅልና የሚደርስበት ከወጣበት ሀገር በባሰ ሁኔታ ውስጥ እድሜውም የሚያሳልፈው ብዙ እንደሆነ ይታወቃል። ግን እንደው በታሪክ ይውሰዱን እስኪ እርስዎ በግሎም ከአርባ ዓመታት በፊት ነው ከኢትዮጵያ የወጡት። እርስዎ ሲወጡ የነበረውን ሁኔታ ሊያዛምዱልን ይችላሉ? ታሪካዊ ሁኔታዎችስ ከሀገሩ ይዞት የመጣውን ባህል እውቀትም፣ በእርግጥ ከስደተኛ አልተጠቀሙም ወይ ታላላቆቹ ሀገሮች ሳይቀሩ የእርስ ነው ዱዶ ዶክተር ወርቁ። እሺ ጥሩ፣ ስለ ስደተኛ ጉዳይ በሚነሳበት ጊዜ ስደተኛ ለሀገር ችግር ለኢኮኖሚ ሸክም ይሆናሉ የሚል የተሳሳተ አመለካከት አለ። ይሄ ሙሉ ሙሉ የተሳሳተ እምነት ነው። ሀቁ ስንመለከት የምንገነዝበው ምንድን ነው? እርግጥ ለመጀመሪያው ጥቂት ዓመታት ስደተኞቹ በመሆናቸው ወጪያቸው በመንግስት ሊደጎም ይገባዋል። ነገር ግን ከተወሰነ ጊዜ በኋላ የቋንቋ ችሎታቸው ከተሻሻለ በኋላ ያሉበት የሙያ ሁናቴ ከሻሻለ በኋላ አብዛኛው ስደተኛ ራሱን በራሱ የሚያስተዳድር ነው እና የስደተኛውን ቁጥር መጨመር ስንመለከት ከኢኮኖሚ ቴዎሪያን ስንመለከተው፣ በግብርም ስንመለከተው የስደተኞች መኖር የአንድን አገር ኢኮኖሚ ያሳድገዋል። ለምን ብለን ብንጠይቅ ምንድነው ነው ሁለቱ ምክንያቶች አሉ። በአንድ በኩል ስደተኞች ሸማቾች ናቸው፣ ማለትም ወጪ ያወጣሉ እቃም መግዛት ይኖርባቸዋል። ለትምህርት ቤት ወጪ ያወጣሉ። ምግብ መግዛት ይኖርባቸዋል። ስለዚህ ምንድን ነው ይሄ ሸመሳ ለኢኮኖሚ እድገት አስተዋጽኦ ያደርጋል። በሌላ በኩል ደግሞ መገንዘብ የሚገባ ምንድን ነው ስደተኞች ሰራተኞች ናቸው፣ አምራቾች ናቸው። ስለዚህ የስደተኛ ቁጥር እየጨመረ በሚሄድበት ጊዜ በዛው መጠን ኢኮኖሚ እያደገ ይሄዳል እና የስደተኞች ወደ አንድ ሀገር መሄድ ያንን አገር ኢኮኖሚውን ያሳድገዋል እንጂ የሚጎዳው ነገር የለም እና በርከት ያሉ ጥናቶች የሚያሳዩት ይሄንን ነው። በተለይም በአሁኑ ጊዜ የምዕራባን ሀገሮችን ስንመለከት ያላቸው የኢኮኖሚ ችግር ምንድን ነው ቢባል፣ በተለይም የአውሮፓን ሀገሮች ስንመለከት የሕዝብ ቁጥር እየቀነሰ ነው ያለው። የሕዝብ ቁጥር እየቀነሰ ስለሚሄድ በርከት ያለ የኢኮኖሚ ችግር እያጋጠማቸው ነው እና ህዝቡ ቁጥር እየጨመረ በሚሄድበት ጊዜ ከዚህ ጋር ተያይዞ አብዛኛው ሰው እድሜው እየገፋ ሽማግሌ እየሆነ እየሄደ ነው። ስለዚህ ይሄንን የሚተካ ትውልድ ያስፈልጋቸዋል እና ይሄንን የሚተካው የስራ ኃይል ስደተኛ ወይም ኢሚግራንት ይሆናል። ይሄንን የተገነዘቡ መንግስታት አሉ። ለምሳሌ የጀርመን መንግስት ስንመለከት በአመት አራት መቶ ሺህ ሰራተኛ እንደሚያስፈልጋቸው ተገንዝበዋል። ስለዚህ ከአውሮፓውያን ሀገሮች በይበልጥ ስደተኛ የሚቀበሉት ጀርመኖች ናቸው እና እዚህ ላይ እንግዲህ የምንመለከተው ምንድን ነው፣ እንዴት ስደተኛ ሀገርን እንደሚጠቅም እና በሌላው በኩል ደግሞ ስደተኛም ሊጠቀም እንደሚችል ያሳየናል። ሌላው እንግዲህ ከዚህ የሕዝቡ የመራባያን ማረጅና የሕዝቡ ቁጥር መቀነስ ያስከተለው አንዱ ችግር ምንድን ነው፣ ለጡረታ የሚወጣው አስተዋጽኦ እየቀነሰ እየቀነሰ መጥተዋል። ስለዚህ ጡረተኛው እየበዛ በሚሄድበት ጊዜ ያንን የሚተካ ሰራተኛ ከሌለ ራሱ የጡረታው ገንዘብ ሊቀንስ ይችላል። ይህም ሌላው ችግር ነው። ስለዚህ ስደተኛ እንደዛ ጥሩ አስተዋጽኦ ያደርጋል ማለት ነው እና ይገርምሃል አሉላ፣ አንድ አጋጣሚ ሆኖ ጁን ሶስት ላይ የኒውዮርክ ታይምስ ጋዜጣ ስለ ስደተኞች አንድ ጥሩ የጻፈ ጽሑፍ ነበረ እና ዩቲካ የምትባል ከተማ ውስጥ ለመሞት የደረሰች ከተማ ነች። አብዛኛው ሰው ረስት ደት የሚባለው ነ ክርታ አማርኛ ሆነ አላውቅም። በዩናይት ስቴትስ በጣም ይታወቁባቸው የነበሩ የኢንዱስትሪ ስራዎች መዳከም ሲመጣ ፋብሪካዎች እየተጣሉ ዝገት እየተፈጠረ በአካባቢው ሰዎች ላይ ጉዳት እያስከተለ ሲሄድ ይህ ስም የተሰጣቸው የዩናይት ስቴትስ ግዛቶች ናቸው። አዎ እና እንግዲህ እንግ ፋብሪካዎቹ ለቀው ሲሄዱ ከተማው ይህ ያለምንም ስራ ቀረ። ህዝቡ ቁጥር እየቀነሰ ሄደ። ስለዚህ ምን ይሆናል? አንዳንድ ስደተኞች እዛ ከተማ ውስጥ መስፈሮ የሚጀምሩበት ጊዜ ኢኮኖሚው እያደገ እያደገ መጣ። መጀመሪያ የሰፈሩት እነማን ናቸው? ከቦዝኒያ የመጡ ስደተኞች፣ ቀጥሎ ከሚያምር የመጡ ከዛም ቀጥሎ ደግሞ ከኮንጎ እና ከሶማሊያ ስደተኞች ይሰፍራሉ። ይህችን ከተማ በደንብ አድርገው አሳደገዋት እና ያደረጉት አስተዋጽኦ ከፍተኛ ነው ብሎ ዩኒክ ታይምስ ጻፈው ለምሳሌ ያህል ለመጥቀስ ያህል እና ስለዚህ ምንድን ነው ስደተኛ የኢኮኖሚ ሸክም ይሆናል የሚለው አመለካከት በጣም በጣም ስህተት ነው። እንዳልከው ሰሜን አሜሪካ ካናዳ እና አሜሪካ የስደተኞች ሀገር ናቸው። እንዲያውም አንዳንድ የታወቁ ግለሰቦችን ብንመለከት ስደተኞች ናቸው። ጥሩ ምሳሌ ሊሆን የሚችለው ማን ነው? አልበርት አንስታይን። አልበርት አንስታይን ስደተኛ ነበረ። በአሜሪካ ውስጥ በአሁኑ ጊዜ ለኢኮኖሚው ከፍተኛ አስተዋጽኦ አድርገዋል የሚባሉትን ግለሰቦች ስንመለከት በርከት ያሉ ስደተኞች ናቸው። በዚህ ሳምንት የዋለውን የስደተኞች ቀን መነሻ በማድረግ ከዶክተር ወርቁ አበራና ከዶክተር ፈለቀ ታደለ ጋር የስደተኞችና የተፈናቃዮች እጣ በአዲሱ ዓለም በሚል የተጀመረው ውይይት አላበቃም። አሉላ ያነሳውን ጥያቄ ጨምሮ የመጨረሻውን ክፍል ይዞ በነገው የራዲዮ መጽሔት ይመለሳል። ሌሎች አዝናኝ ቅንብሮችም ይኖሩታል። እንድታደምጡ ተጋብዛቸዋል። ለአሁኑ ዶክተር ወርቁ አበራንና ዶክተር ፈለቀ ታደለን እናመሰግናለን። የዛሬ ቅዳሜ ሰኔ 18 ፕሮግራማችን በዚሁ ያበቃል። በቃል አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ሰላም